ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይትድ ስቴትስም ሆነች ሌሎች አጋሮች ምላሽ ለመስጠት ዝግጁ መሆናቸውን በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላክ አስታወቁ። በእለቱ አቢይ ርዕስ ዝርዝሩን ይዘናል። ጤና ይስጥልኝ። እንደምን አመሻችሁ። ዜና እናሰማለን። ለኦፊሴላዊ ጉብኝት ትናንት ኬንያ ናይሮቢ የገቡት የሮማው ርዕሰ ሊቀነ ጳጳሳት አባብ ፍራንሲስ ዛሬ ሐሙስ በአንድ ዩኒቨርሲቲ ውስጥ የተካሄደ የቅዳሴ ስነ ስርዓት መርተዋል። እለቱም ኬንያ ውስጥ ብሔራዊ በዓል ሆኖ እየተከበረ መሆኑ ታውቋል። በተለመደችዋ ልዩ ጳጳሱ ኦቶሞቢል ሆነው ለረዥም ሰዓታት ሲጠባበቅ መነበረው ህዝብ መካከል በማለፍ ናይሮቢ ዩኒቨርሲቲ እንደደረሱ ለምእመናኑ ባስተላለፉት መልእክት ለዚች ሀገር ወጣት ትውልድ ለየት ያለ ማሳሰቢያ አለኝ። ከፍተኛ ግምት የሚሰጠው የአፍሪቃ ባህል ጥበብ፣ እውነተኛው የእግዚአብሔር ቃል እና የወጣቶቻችሁ ሰፊ አስተሳሰብ፣ ሀቀኛ፣ ሁሉን የሚያካትትና ሰብአዊ ክብርን የሚጠብቅ ማህበረሰብ ለመመስረት ይርዳችሁ ብለዋል። አቡኑ በተጨማሪም ቤተሰብና ህጻናት ያላቸውን ማህበራዊ ጠቀሜታ አስመልክተው ንግግር አድርገዋል። የቦኮ ሀራም ነውጠኞች ደቡባዊ ኒጀር ድንበር ላይ ባለችው ዲፋ አካባቢ በምትገኝ መንደር ውስጥ ጥቃት ከፍተው 15 ሰዎች መግደላቸውን ሁለት የደህንነት አባላት አስታወቁ። አማጽያኑ ጎንጎን ወደ ተባለችው መንደር በእግራቸው ገብተው ሲያበቁ ያለምንም ልዩነት ህዝቡ ላይ የእሩምታት ተኩስ መክፈታቸውን ምንጮቹ አመልክተዋል። የኒጀር ወታደሮችም አባራዋቸዋል ተብለዋል። ከቻድ፣ ከኒጀር፣ ከቤኒን፣ ከናይጄሪያ ና ከካሜሩን የተውጣጡ 8700 ጠንካራ ወታደሮች ያሉት የክልሉ ግብረ ኃይል ነገር ግን በአማጺው ቦኮ ሀራም ላይ ገና የጥቃት እርምጃ እንዳልከፈተ ይታወቃል። የቻይና መንግስት ጅቡቲ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከመንግስታቸው ጋር እየተነጋገረ መሆኑን ፕሬዚዳንቱ ኢስማኤል ኦማር ጉሌ አስታወቁ። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሆንግሊ እንዳስታወቁት ጦር ሰፈሩ ለሎጂስቲክስ አገልግሎትና ለሰላም ጥበቃ የሚሰማሩ የባህር ኃይል መርከቦች ነዳጅ ሲሞሉ የሚገለገሉበት እንዲሁም ሰላም አስከባሪ ወታደሮች ለምግብና ለሰብአዊ እርዳታ አቅርቦት የሚጠቀሙበት ይሆናል። ጅቡቲ ውስጥ ዩናይትድ ስቴትስና ፈረንሳይ ቀደም ሲል ወታደራዊ ጦር ሰፈሮች እንዳሏቸው ይታወቃል። የተባበሩት መንግስታት ድርጅት በአየር ንብረት ላይ በመጪው ሰኞ ፓሪስ ውስጥ ከሚያደርገው ጉባኤ ቀደም ብሎ ፈረንሳይ የደህንነት ጥበቃዋን ከፍ አድርጋለች። በዚህ ጉባኤ ወደ 140 ያህል የዓለም መሪዎች እንደሚካፈሉም ታውቋል። በመጨረሻም አሜሪካውያን በዛሬው ዕለት ከቤተሰብና ከወዳጅ ዘመድ ጋር ሆነው ዓመታዊውን ታንክስጊቪንግ ማለትም የምስጋና ቀን በማክበር ላይ ይገኛሉ። በተለምዶ ህዳር ወር በገባ በአራተኛው ሐሙስ የሚለው ይህ አውድ ዓመት የአዲሱ ዓመት መባቻ ዋዜማን በመሆኑ የጎላ ድምቀትና አከባበር ይታይባታል። በተለይ ከነገ ጀምሮ ከፍተኛ የሱቆችና የገበያ ቀን ሆኖ ይውላል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን ያለም ዜና ዝርዝር ይዞ ይመለሳል። ወደ ቀዳሚው የምሽቱ አብይ ርእስ ስንሻገር በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይት ስቴትስም ሆነች ሌሎች አጓሮቿ ምላሽ ለመስጠት ዝግጁ መሆናቸውን ነው አምባሳደር ፓትሪሺያ ሀስላክ ያስታወቁት። ዛሬ ከአሜሪካ ድምጽ ጋር ቃለምልስ ያደረጉት በኢትዮጵያ ዩናይት ስቴትስ አምባሳደር ፓትሪሺያ ሀስላክ እየተጠናቀቀ ባለው የአውሮፓውያን 2015 ዓመተ ምህረት አገራቸው የ128 ሚሊዮን ዶላር ድጋፍ መስጠቷን ነው የተናገሩት። ለኢትዮጵያ የሴፍቲኔት ፕሮግራም አገራቸው በየአመቱ 100 ሚሊዮን ዶላር እየሰጠች መሆኑንም አስታውሰዋል። አምባሳደሯን በአዲስ አበባው የዩናይት ስቴትስ ኤምባሲ ያነጋገራቸው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅረዋል። የበልግ ዝናብ መጥፋት ከክረምቱ የኤልኒኖ ክስተት ጋር ተዳምሮ የተለያዩ የኢትዮጵያ አካባቢዎችን ለድርቅ አጋልጧል። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥርም 8 ነጥብ 2 ሚሊዮን ደርሷል። ለድርቅ አደጋ ለተጋለጡት ዜጎች ድጋፍ እያደረጉ ከሚገኙ ዓለም አቀፍ አጋሮች ዋነኛዋ ዩናይትድ ስቴትስም ከተለዋዋጭ ሁኔታዎች ጋር በመራመድ አስቸኳይ ድጋፍ እያደረገች መሆኑን ትገልጻለች። ዛሬ በአዲስ አበባው ኤምባሲ ያነጋገርኳቸው በኢትዮጵያ የሀገሪቱ አምባሳደር ፓትሪሺያ ሀስላክ The U.S. government uh, is providing currently 1. Point, uh, sorry, 128. Point million in emergency food assistance for Ethiopians in 2015. Yeah, United States, yeah. States mm -hmm. ባለፈው ነሐሴ ይፋ ከመሆኑ በፊት የተደረገውን የ42.7 ሚሊዮን ዶላር እንደዚሁም ከኢትዮጵያ መንግስት ለቀረበው አዲስ ጥያቄ ምላሽ ለመስጠት የተደረገውን 85.7 ሚሊዮን ዶላር ይጨምራል። ሀገራቸው በአሁኑ ጊዜ ለ3.9 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እያደረገች መሆኑን አምባሳደሩ አስታውሰዋል። ቁጥሩ እዚህ የደረሰው ከጥር 2015 ጀምሮ በ2.4 ሚሊዮን በማደግ እንደሆነም ተናግረዋል። ዩናይትድ ስቴትስ በየዓመቱ 100 ሚሊዮን ዶላር ለኢትዮጵያ የሴፍቲኔት ፕሮግራም እየሰጠች እንደሆነም ገልጸዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ ዓለም አቀፉ ድጋፍ መጨመሩ አስፈላጊ እንደሆነ ግንዛቤ መያዛቸው ተገልጿል። ይህንን ሀሳብ እንደሚጋሩ የገለጹት አሜሪካዊቷ አምባሳደርም ድጋፉ ይጨምር ዘንድ መንግስት ይፋ የሚያደርገውን የእርዳታ ፈላጊዎች ቁጥር የሚያሳይ የተከለሰ ሰነድ እንደሚጠብቁ አስረድተዋል። ኤችአርዲ የሚባለው የሰብአዊ እርዳታ ሰነድ የፊታችን ታሳስ በኢትዮጵያ መንግስት ይፋ ሲደረግ የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ዜጎች ቁጥር መጨመሩን እንደሚያንጸባርቅ እንጠብቃለን። በመሆኑም ለዚህ ምላሽ መስጠት አለብን። እርሳቸው ማለትም የተባበሩት መንግስታት ድርጅት የአስቸኳይ ጊዜ ድጋፍ አስተባባሪ የተናገሩት ስለዚሁ ነው። እኔም እየተናገርኩ ያለሁት ስለዚሁ ነው። እርዳታ የሚያስፈልጋቸው ሰዎች ቁጥር ስንት እንደሚደርስ ትክክለኛ ቁጥሩን ልነግርህ አልችልም፣ ምክንያቱም መንግስት ገና ይፋ አላደረገውም። ያኔ ይፋ ሲያደርጉ ምላሽ እንሰጣለን። ነገር ግን ካለው የድርቅ ሁኔታ አንጻር የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር እንደሚጨምር እንጠብቃለን። በታህሳስ ወር ይፋ በሚደረገው ሰነድ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 15 ሚሊዮን ሊደርስ እንደሚችል የሚጠቁሙ አንዳንድ ሪፖርቶች እየወጡ ነው። ቁጥሩን በተመለከተ የመንግስትን ሰነድ መጠበቅ እንደሚመርጡ የገለጹት አምባሳደሯ ድጋፍ ማድረጋቸውን እንደሚቀጥሉ ግን አመልክተዋል። በተለያዩ የዓለም አካባቢዎች እርዳታ የሚያስፈልጋቸው ሰዎች ቁጥር ቢጨምርም ለኢትዮጵያ ላለው ሁኔታ ምላሽ ለመስጠት አገራቸውም ሆነች ሌሎች አጋሮች ዝግጁ መሆናቸውን ነው የተናገሩት። ለዚህ መሳካት ግን የኢትዮጵያ መንግስት የእርዳታ ፈላጊዎቹን ቁጥር በጊዜ ማሳወቁ ጠቃሚ እንደሆነ ተናግረዋል። እኛ፣ የዩናይትድ ስቴትስ መንግስት፣ ሌሎች ለጋሾችና የተባበሩት መንግስታት ድርጅት እነዚህን ፍላጎቶች ለማሟላት ዝግጁ ነን። በዓለም የተለያዩ አካባቢዎች ድጋፍ የሚፈልጉ ሰዎች ለመጠቆም እፈልጋለሁ። ስለዚህ የተከለሰውን የእርዳታ ፈላጊዎች ቁጥር የሚያሳይ ሰነድ በጊዜ ይፋ ማድረግ እጅግ አስፈላጊ ነው። ስደተኞች ባሉባቸው የዓለም አካባቢዎች ፍላጎቶች አሉ። በደቡብ ሱዳንም የእርዳታ ፍላጎት አለ። ስለዚህም ለፍላጎቶቹ በጊዜ ምላሽ መስጠት ጥያቄዎቹ በጊዜ ይፋ መደረጋቸውን ይጠይቃል ሁላችንም ምላሽ እንድንሰጥ ምክንያቱም ቀደም ሲል እንደገለጽኩት ገንዘቡን ለማግኘትና ምግቡን ሀገር ውስጥ ለማስገባት ረዘም ያለ ጊዜ ይጠይቃልና። በኢትዮጵያና በሌሎችም የአፍሪካ ቀንድ ሀገራት የተከሰተው ድርቅ እጅግ አስከፊ መሆኑን ያስታወሱት አምባሳደሯ ምላሽ ከመስጠት አንጻር ከመንግስት ጋር እያደረጉ ስላሉት ቅንጅትም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የዞን ዘጠኝ አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ላደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። ከትላንት በስቲያ ማምሻው ላይ የተቀበሉትን ይህን ሽልማት ለዞን ዘጠኝ አምደኞች የሰጠው ዋና መስሪያ ቤቱን በኒውዮርክ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን ዘጠኝ አባላትና ሌሎች ሶስት ጋዜጠኞች ኋላ ላይ ከተወነጀሉበት ክስ ነጻ ተብለው ቢለቀቁም ህዝብን በማነሳሳት በሚል ጭምር በጸረ ሽብር ህጉ በኢትዮጵያ መንግስት ክስ ተመስርቶባቸው ሲያደርጋቸው ለስር መብቃታቸውንና እንግልትም የተፈጸመባቸው መሆኑን የተለያዩ ዓለም አቀፍ የመብት ተሟጋች ድርጅቶች በጊዜው ዘግበዋል። ከዞን ዘጠኛ አምደኞች አንዷ ሶሊያና ሽመልስ ህገ መንግስታዊ መብቶች እንዲከበሩ እስከ ዛሬም ድረስ እየሰሩበት ያለው ጉዳይ መሆኑን ትናገራለች። ከትናንት በስቲያ ማምሻው ላይ ከሥነ ስርዓቱ በኋላ ሳሌም ሰለሞን አነጋግራታለች የዞን ዘጠኝ ጸሐፊዎች የመናገር ነጻነት በኢትዮጵያ እንዲከበር በመስራታቸው ከመላ አፍሪካ ተመርጠው ለዓለም አቀፍ ሽልማት በቅተዋል። ሽልማቱን ያበረከተው በኒውዮርክ የሚገኘው የዓለም አቀፍ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን ዘጠኝ ጸሐፊዎች በጸረ ሽብር ህጉ ህዝብን በማነሳሳት በኢትዮጵያ መንግስት ክስ ተመስርቶባቸው መታሰራቸውንና መንገላታታቸውን የተለያዩ የመብት ድርጅቶች ሲያሳስቡ ቆይተዋል። በቅርቡ የኢትዮጵያ መንግስት በዞን 9 ጸሐፊዎችና በሶስት ጋዜጠኞች ላይ የተመሰረተውን ክስ አቋርጦ ከወኒ ቤት ልቋል። የዞን 9 አባሏ ወይዘሪት ሶሊያና ሽመልስ ጸሐፊዎቹ በዌብሳይታቸው ህገ መንግስታዊ መብቶች እንዲከበሩ እስከ ዛሬ እየሰሩበት ያለ ጉዳይ መሆኑን ትገልጻለች። ከስነ ስርዓቱ በኋላ አነጋግሪያት ነበር። ስለ ዝግጅቱ እንዲህ ብላለች። የሽልማት አስተጣጥ ስነስርዓት ነው እየተካሄደ ያለው። በኒውዮርክ ከተማ የሚካሄድ በየአመቱ የአለም አቀፍ ጋዜጠኞች ሽልማት ነው። የዓለም አቀፍ ጋዜጠኞች መብት ጥበቃ ተቋሚ የሆነው ሲፒጂ የሚያዘጋጀው ማለት ነው። ስለዚህ በሁለት ሺህ አስራ አምስት አመተ ምህረት ከአፍሪካ ተሸላሚ የነበረው የዞን ዘጠኝ የጦማሪያን ቡድን ነው እና ዛሬ ሽልማቱ ተከናውኗል። ሽልማቱን ወስደናል። ከኛ ውጭ ደግሞ ከሶሪያ፣ ከፓራጓይ እና ከማሌዥያ የመጡ ሌሎች ጋዜጠኞችም ሽልማቱን ወስደዋል። ማለት ዛሬ ምሽት ነው የተከናወነ አሁ እናንተን ወክሎ ወደ አሜሪካ ለመምጣት እየተዘጋጀ እያለ እየቀረ ከእናንተ አሁ ዘላለም ነበረ ዘላለም ያው ከዚህ በፊትም ከሲፒጄ ሽልማት በፊትም ደግሞ ሪፖርተር ዊዛውት ቦርደርስ አለም አቀፉ የ ድንበር የለሽ ጋዜጠኞች ድርጅት የሰጠን ሌላ አንድ ሽልማት ነበረ። እሱ ሽልማት ከፈረንሳይ ለመውሰድ ወደ አየር ማረፊያ በቀናበት ወቅት ያው ከአየር ማረፊያ ሰዎች ኢሚግሬሽን ላይ ከሀገር መውጣት አትችልም ብለው ፓስፖርቱን ወስደውበታል። ስለዚህ በዛ የተነሳ ወደዚህኛው ጉዞ ሊመጣ እንደማይችል ስጋት እንዳለን ተናግረን ነበረ። ያው በዚያው ስጋታችን እውነት ሆኗል ማለት ነው። ሊመጣ አልቻለም። ስለዚህ የተገኘ ነው እንደ አጋጣሚ የሆኑ አሜሪካ ነገር ያለ ነው። እኔና ሌላኛዋ የቡድናችን አባል እንዳልካቸው ኃይለ ሚካኤል ነን። ይሄኛው ሽልማት አሁን ሴንሰርሽፕ ያላቸውን መንግስቶች ምን አይነት መልእክት ነው የሚልከው ብለሽ ታስባለች? ሽልማቱ በዋናነት ያው ሌሎች አለም ላይ ያለን ሰዎች እያየን ነው የሚሆነውን እየተደረገ ያለውን ነገርና ብሎ ለማለት ይጠቅማል ለመንግስታት ለተሸላሚዎች ወይም ደግሞ ሸላሚም ባይሆኑ ደግሞ ይህንን ጉዳይ ለሚከታተሉ ሰዎች አሳም በነጻነት የመግለጽ መብትና በአጠቃላይ ነጻነት ለሚያሳስባቸው ሰዎች ደግሞ ሶሊዳሪቲ ነው፣ አጋርነትን ያሳያል፣ ያበረታታል። ሌሎች ሰዎች እየተከታተሉ እንደሆነ ይህንን ነገር እያዳመጡ እያዩ እንደሆነ እና አገር ውስጥ የሚደረግ ነገር ብለን ምናስበው ነገር ውጭም ይገኝ እንደሚችል ሌሎች ሰዎች የሚያውቁት እንደሚችሉ እና መደበቅ እንደማይቻል ነው የሚያሳየው። አዎ እንደገና ደግሞ በእስር ቤት ውስጥ መግባት ብቻ ሳይሆን ሰዎች ማስፈራራት አለ። ልክ እንደምናየው ደግሞ አሁን ፓስፖርታቸውን ቀምተው ወደ ሌላ ሀገር እንደማይሄዱ እያደረጉ ነው እና ለእንደሱ አይነቱስ ማሰራር አሰራር ምን አይነት እመለክታለሽ? ያው እንግዲህ አሰራሩ ምንድን ነው የሚሆነው፣ አንድ ነገርም በጣም አጠንክሮ በያዙት ቁጥር የሚያገኘውም ትኩረት እየጨመረ ይመጣልና፣ ለመንግስትም ቢሆን ይህንን ጉዳዩን ይሄን ያህል በጣም አክርሮ መያዛቸው ብዙም እየጠቀመ ነው ብዬ አላምንም። መንቀሳቀስ መብት በመብት ደረጃ በአንቀጽ ሰላሳ ሁለት በህገ መንግስቱ የተቀመጠ መብት ነው። ዜጎች መንቀሳቀስ መብት አላቸው በህግ ገደብ እስካልተቀመጠባቸው ድረስ። በህግ ገደብ የተቀመጠበት የዞን ዘጠኝ አባል አንደኛው ወደ ጦማሪ ጓደኛችን በፍቃዱ ብቻ ነው። ከዚያ ውጭ ሌሎች መንቀሳቀስ ይችላሉ። በየትኛውም ቦታ ላይ መገኘት ይችላሉ። አንደኛው ነገር እሱ ነው። ሌላኛው ግን ከዛ በተጨማሪ የፖለቲካ ውሳኔ ከሆነም እንዲህ አይነት የፖለቲካ ውሳኔ መንግስት ዜጎች ከሀገር እንዳወጡ በመከልከል የሚጠቀመው ነገር ያለ አይመስለኝም። ሁሌ እንደምንለው ህገ መንግስቱ ይከበር ነው መልዕክቱ። አሁን ከውጭም ሆነ ከአገር ውስጥ ሆኖም ለኢትዮጵያ መንግስትም ሆነ ለሌሎች መንግስቶች ምን አይነት ጥሪ ልታቀርቡላቸው? ህገ መንግስቱ ይከበር ህገ መንግስቱ ይከበር። ቀላል ነው። በተለይ የኢትዮጵያ አይነት ሀገራት ጠንካራ ህግና ጥሩ ህግ ህገ መንግስት ያላቸው ሀገራት ናቸው። ህጉንና ህገ መንግስቱን ማክበር በጣም በማክበር በቀላሉ እነዚህ አይነት ጉዳዮችን አጀንዳ እንዳይሆኑ ማድረግ ይቻላል። ስለዚህ ህገ መንግስቱ ቢከበር፣ ሀሳብ በነጻት የመግለጽ መብት ይከበራል። የመንቀሳቀስ መብት ይከበራል። የተለያዩ በሁሉም ህገ መንግስት የተሰጡ መብቶች ይከበራሉ። እና ህገ መንግስቱን ማክበር በጣም ቀላሉ እንደዚህ አይነት ችግሮች መፍቻ መንገድ ነው ብለን ነው። ምናምን እንኳን ደስ አላችሁ። የመጨረሻ መልእክት ልታስተላልፊ በዚህ እድል አሁን ሰጥሻለሁ። እሺ፣ አመሰግናለሁ። በእርግጥ ነው ሰዎች፣ ሌሎች ሰዎች፣ ዓለም አቀፍ ተቋማት ይህንን ነገር ሰው ስራችሁ ጥሩ ነበር ብሎ እውቅና ሲሰጡ ደስ ይላል። ግን ይሄ የእኛ ብቻ አይደለም። ሁሉም ያገባኛል ብሎ ባገኘው እድሉላ ሀሳቡን ሲገልጽ የነበረ ሰዎች ሁላ ሽልማት ነው የሚሆነው እና እውቅናው ለሁሉም ለነሱ ነው፣ ለዘንጻ ብቻ አይደለም። ያው የሀገር ቤት ያሉ ጓደኞቻችን አንድ አመት ከስድስት ወር አስራ ስምንት ወራት በከፍተኛ ችግር ውስጥ አልፈዋል ና እነሱ በዛ ችግር ውስጥ አልፈው እዚህ መገኘት ባለመቻላቸው በጣም አዝነናል። በዛው መጠንም ደግሞ የተሸለምነው በጭቆና ምክንያት መሆ መሆኑ በጣም አዝነናል፣ ግን በተቃራኒው ደግሞ እንዳያተው ቀና በማግኘታችን በጣም ደስ ብሎላል። ና እውቅና ለሰጡን ለሁሉም እናመሰግናለን። ሀሳባቸውን በነጻነት ለመግለጽ ሙከራ ሲያደረጉ ለነበሩ ሁላ ደግሞ እና ያገባናላሉ። ይሄ ለእኛ ብቻ ሳይሆን ለእናንተም ነው ነው የምለው። እሺ፣ አመሰግናለሁ ሶሊያና። የዓለማችን የመጨረሻዎቹ አዳጊ አገሮች ለሚቀጥሉት አስራ አምስት ዓመታት ድህነትን ከምድረ ገጽ ፈጽሞ ለማጥፋት በሚደረገው ፍልሚያ ወሳኝ የትግሉ መድረክ እንደሚሆኑ ተገለጠ። ይላል ሽንፈቱም ሆነ ድሉ የሚታየው በእነዚህ አገሮች እንደሆነ ጠቁሞ የአዲስ አበባ ዘጋቢያችን መለስካቸው አምሀ ተከታዩን አቀናብሯል። በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ወይንም በእንግሊዝኛ አጠራሩ ዩናይትድ ኔሽንስ ኮንፈረንስ ኦን ትሬድ ኤንድ ዴቨሎፕመንት አንታድ በየዓመቱ በዓለማችን የሚገኙ የመጨረሻ አዳጊ ሀገሮችን ምጣኔ ሀብታዊ ይዞታ ዘገባ ይፋ ያደርጋል። ዛሬም የ2015ን የመጨረሻዎቹ አዳጊ ሀገሮች ዘገባን አውጥቷል። ዘገባው በመግቢያው እንዳመለከተው ለተከታዮቹ 15 ዓመታት ለዘላቂ ልማት የታለመው ግብ በልማት አጀንዳ አዲስ አቅጣጫን ያስቀመጠና በአስተሳሰቡም ከዚህ ቀደሙ በእጅጉ የተለየ ነው ይላል። ለመጀመሪያ ጊዜም በጋራ ስምምነት የተደረሰባቸው ዓለም አቀፋዊ የልማት ግቦች ተደርድረዋል። እነዚህ የልማት ግቦች ተከታታይነት ወይንም ቀጣይነት ያላቸውና ሁሉን አቀፍ ሂደት ያላቸው ይሆናሉ። በተለይም በዓለማችን በሚገኙ የመጨረሻዎቹ አዳጊ አገሮች ተፈጻሚ እንደሚሆኑም ይናገራል። ይህ ቀደም ካለው የሚሊኒሙ የልማት ግቦች እንዴት እንደሚለይም በአንክታድ የአፍሪካ ክፍል የመጨረሻዎቹ አዳጊ አገሮች ልዩ ፕሮግራም ዲሬክተር ዶክተር ተስፋቸው ታፈረ ገልጸዋል። በሚሊኒየሙ የልማት ግቦች ሁሉም የድህነት መገለጫዎችን በተወሰነ መጠን መቀነስ ነበር። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር ከ1990 እስከ 2015 ዓ ም ባሉት ዓመታት ውስጥ ድህነትን በግማሽ መቀነስ፣ የሕፃናትን ሞት ደግሞ በሁለት ሦስተኛ መቀነስ የመሳሰሉት ነበሩ። አሁን ግን በዚህ በተያዘው የተከታታይ ልማት ግቦች ድህነትን ፈጽሞ ማጥፋት ወይንም ማስወገድ ነው ወይም የሕፃናትን ሞት ሊያስከትሉ የሚችሉ በሽታዎችን ማስወገድ ነው። እና ግቦቹን በተመለከተ እጅግ ከፍ ያለ ኢላማ ተቀምጧል። ታዲያ ከፍ ያለ ኢላማ ሲቀመጥ ደግሞ በተመሳሳይ ሁኔታ ተመጣጣኝ ፖሊሲዎችን መንደፍና ምላሽ መስጠትም ያስፈልጋል። ታዲያ በሚቀጥሉት 15 ዓመታት ድህነትን ከምድር ገጽ ፈጽሞ ለማጥፋት በሚደረገው ትግል ዋና የትግሉ አውድማ የሚሆኑት እነዚህ በአፍሪካና በእስያ የሚገኙ የመጨረሻዎቹ አዳጊ ሀገሮች ናቸው ይላሉ ዶክተር ተስፋቸው። ከዚያ ደግሞ ገጠሩ ዋናው የሚተኮርበት የፍልሚያ መድረክ እንደሆነም ያስረዳሉ። ስለሆነም በተከታታይ ልማት ግቦችን ለመምታት ፈተናው የሚበዛውና ዋናው ፍልሚያ የሚካሄደው በመጨረሻዎቹ አዳጊ ሀገሮች ውስጥ በተለይም በገጠር ቀበሌዎች ይሆናል። በተጨማሪም የመሠረተ ልማት ክፍተት የሚታየውና ተጨማሪ የመዋለ ንዋይ ፍሰት የሚያስፈልገውም እዚያ ላይ ነው። ለምሳሌ በገጠር የሚገኘው የድህነት መጠን በከተማ ከሚገኘው በእጥፍ ይጨምራል። በሌላ በኩል ግን መገንዘብ የሚያስፈልገው እነዚህ አዳጊ ሀገሮች ውስጥ እንደ ኢትዮጵያ፣ ታንዛኒያ፣ ዩጋንዳ የመሳሰሉት ጥቂት ሀገሮች በገጠር ድህነትን ለመቀነስ ከፍ ያለ ሥራ አከናውነዋል። ከነዚህ ድሃ ሀገሮች በአብዛኛዎቹ በቀን ከአንድ የአሜሪካ ዶላር በታች በሆነ ገቢ የሚኖሩ ሰዎች ብዛት ከሕዝባቸው ቁጥር ከሰላሳ በመቶ በላይ እንደሚሆን ዶክተር ተስፋቸው ዘገባውንና ሌሎችንም ጥናቶችን በመጥቀስ ይናገራሉ። በአንዳንዶቹም ከስልሳ ከሰባ ወይም ወይንም ከሰማንያ ና ከዘጠና በመቶ የማያንሰው ሕዝብ በዚህ አይነት የድህነት አረንቋ ተዘፍቆ እንዳለም ይተነትናሉ። ስለሆነም በእነዚህ በሚቀጥሉት ዓመታት ውስጥ ድህነትን ለማጥፋት ከተፈለገ በድሃ አገሮች ገጠሮች ያለውን የግብርና ሥራ ከመሠረቱ የሚለወጥበትንና መዋቅራዊ ለውጥ የሚደረግበትን ብልሃት መቀየስ አስፈላጊ መሆኑን ይኸው የአንታድ ዘገባ ያብራራል። ይህም በገጠር የሚገኘውንና በግብርና ሥራ ላይ የተሰማራውን ህዝብ በፍላጎቱና በወደደው መንገድ ከግብርና ሥራ ውጪ ገቢ የሚያስገኙ ሥራዎች እንዲፈጥር መታገዝ እንዳለበት ዶክተር ተስፋቸው ታፈረ ያስረዳሉ። በመጨረሻም የዘገባው ዋና መልእክት ነው ያሉትን እንዲህ አቅርበውታል። እናም ስለ አንድ ብሔራዊ የምጣኔ ሀብት ልማት ስንነጋገር ዋናው ቁም ነገር በገጠሩና በከተማው ልማት መካከል ስላለው ሚዛን ነው ነገር ግን በከተማ ውስጥም የግብርናውን ዘርፍ ከፍ ማድረግና ምርታማነትን በመጨመር እንዲሁም ከዚያ ውጭ ባለው የኢኮኖሚ ዘርፍ መካከል ያለውን ሚዛን መጠበቅን ይጠይቃል። የዚያን ጊዜ ነው ትክክለኛ የመዋቅር ለውጥ ማግኘት የሚቻለው የዚህ ዘገባ መልእክትም የሆነውና፣ የዓለማችን የመጨረሻዎቹ ድሃ አገሮች የሚባሉት በጠቅላላ 48 ሀገሮች ሲሆኑ አብዛኛዎቹ የሚገኙት በአፍሪካ አህጉር ነው። ከእነዚህም አንዷ ኢትዮጵያ ናት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ንሻገር። ወደ አውሮፓ ነው የሚያዘልቀን፣ ብራስልስ ቤልጂክ። በቅርቡ በፓሪስ የደረሰውን የአሸባሪዎች ጥቃት ተከትሎ መላዋ አውሮፓ የተጠናከረ የጸጥታ ጥበቃ ተግባር ላይ አውላ ሰንብታለች። ይልቁንም ደግሞ ዋነኞቹ የጥቃቱ አውጠንጣኞች የተነሱባት ቤልጂክ፣ ዋና ከተማዋ ብራስልስ ለቀናት የህዝብ ማመላለሻ አገልግሎቶችን እስከ ማቋረጥና ትምህርት ቤቶችን እስከ መዝጋት የደረሰ እርምጃ ወስዳለች። ትላንት ያን የቀደመ እርምጃዋን በከፊል ያነሳችው ብራስልስ ለመሆኑ እንዴት ሰነበተች መጪ ውስጥ ቀናት ስንል ከከተማይቱ ነዋሪዎች አንዱን አነጋግረናል። አቶ ገበያው ንጉሴ በብራስልስ የጀርመን ራዲዮ ጣቢያ ዘጋቢ፣ በቅድሚያ ለጊዜ አመሰግናለሁ። እኔም አመሰግናለሁ አሉና ከተማችሁ ብራስልስ ሰሞኑን በአሸባሪዎች ጥቃት ስጋት የሰዎች እንቅስቃሴዎች የተገደበበትና ጥበቃው የተጠናከረበት ሁኔታ ብራስልስን በምን አይነት ሁኔታ ውስጥ ጥሏት ነበር? ከፓሪስ ጥቃት በኋላ ከፍተኛ መረጃ ተገኘ ተብሎ ባለስልጣኖቹ በፓሪስ የተፈጸመውን በብራስልስም ለመድገም የሚያስችል ዝግጅትና የዛ አይነት ሴራ አለ በሚል በተሰጠው መረጃ መሰረት ከተማዋን የጥቃት ደረጃ ወደ ደረጃ አራት ከፍ አድርገው ሜትሮዎቹ ሙሉ በሙሉ እንዲዘጉ ተደርጎ እንደውም ካፌዎችም ሬስቶራንቶችም ቀጥ ያሉበት ሁኔታ ነው የነበረው። ብራስልስ ትንሽ አይታ የማታውቀውን ሕይወት ነው ባለፉት ቀናት ያጋጠማት እና ከተማው ጸጥ ብሎ ነበር። ከዛ ወዲህ ግን አሁን ምናልባት አሰሳዎችም ተደርገው ሰዎችም ታስረው እንደገና ወደ ነበረው ሕይወቷ ለመመለስ ጥረት የተደረገ ነው። በእርግጥ በዛሬው እለት ትምህርት ቤቶች ተከፍተዋል። ሜትሮም የምድር ውስጥ ባቡር ማለት ነው። በተወሰነ ደረጃ ተከፍተዋል ግን ሁሉም አይደለም በዛ ላይ ደግሞ በትምህርት ቤቶች እና በዩኒቨርሲቲዎችም አካባቢ ያልተለመደ የጸጥታ ቁጥጥር አለ፣ ማለት ወታደሮች ይታያሉ። ስለዚህ ስጋቱ እንዳለ ነው። ግን የህዝቡን ፍላጎትም ስለሆነ ወደ ቀድሞ ህይወት ለመመለስ ጥረት እየተደረገ ነው። ስለዚህ የነበረው ሁኔታ በመሰረቱ ያልተለመደና የሰውን ህይወት ወደ አልተለመደ አቅጣጫ የመራው ስለነበር ሁሉን አሳስቦ ነበር። አሁን ግን ያን እየተለወጠ ወደ ኖርማል ህይወቱ እየገባ ነው ያለው። እንግዲህ በዚህ ሁኔታ የሚቀጥል ይመስላል ያለው ሁኔታ። ደማቋ የአውሮፓ መናኸሪያ ከተማችሁ ብራስልስ የአብዛኛው የአውሮፓ ህብረት ጽህፈት ቤቶች የሚገኙባት ከተማ ናት። የሰዎች እንቅስቃሴ የበዛ እንደሆነ መገመት ይቻላል። ለመሆኑ ነዋሪው አንዳንድ አስፈላጊ ቁሳቁሶችን የመግዛት ገበያ ለመውጣትም የተገደበበት ሁኔታ ስለነበረ የመዘጋጀት እድል ነበራችሁ? በቤት ውስጥ ያለው ህይወትስ ምን ይመስል ነበር? በእውነት ምናልባት የዓለም የመገናኛ ብዙኃን እንደሚገልጹት አልነበረም። እንደ ጦር ቀጣና ሆኖ ሁሉም በየቤቱ ቁጭ ያለበት ሁኔታ አይደለም። ሰው ይወጣል። ትንንሽ ሱቆች ሁሉ ክፍቶ ነበሩ። እንግዲህ የተዘጉት ትልልቆቹ መደብሮች፣ ተቋማቱ፣ ትምህርት ቤትና ሜትሮዎች መዘጋታቸው ነው። ከዛ ውጭ ግን ለምሳሌ የአውሮፓ ተቋማትም ሆኑ የመንግስት መስሪያ ቤቶች በመሰረቱ በኦፊሴል አልተዘጉም። እርግጥ በትራንስፖርቱ ምክንያት ሰዎች በቤታቸው እንዲሰሩ ይደረግ ነበር። ስለዚህ እንደ በስነ ልቦና ደረጃ ጨዋታ ሁሉ በዚሁ በስጋቱ ዙሪያ፣ በሜዲያው ዙሪያ ከሚሆኑ ውጪ በዕለት ተዕለት ህይወት በሚያስጨንቅ መልኩ፣ የገበያ እጥረት በሚፈጥር መልኩ የተከሰተና ሰዎችን ለችግር የዳረገበት ሁኔታ አይደለም ያለ። ምናልባት ተጋነዋል፣ እና እዚህ ከፍተኛ ውጥረት እንዳለ ተደርጎ ነበር የሚቆጠረው እንደ እንደሱ አይደለም። በእርግጥ ጥንቃቄ ለመውሰድ ሁሉም ሰዎች የዕለትዕለት ህይወታቸውን ለምሳሌ ቡና ቤት ገብተው መዝናናቱ፣ ሬስቶራንቶቹ፣ ሙዚየሞቹ፣ ሲኒማዎቹ፣ እነዚህ ሁሉ ተዘግተዋል። እነዚህ እነዚህ ዙሪያ ለውጥ ከመደረጉ ውጭ ከቤት ቤት በመሄድ ወይም ደግሞ ከጓደኛ ጋር ወጥቶ ለመግባት ወይም ትንሽ ሱቆች ጋር ሄዶ መገዝቶ የመምጣት ነገር እነዚህ እነዚህ ነገሮች ነበሩና በመሰረቱ ህይወት በጣም ተመሰቃቅሎ ነበር ማለት አይቻልም አሉላ መልካም ስጋቱን የተመለከቱትን ሁኔታዎች እንመልከት ቀደም ብለህ እንዳገለጽክልን በመገናኛ ብዙሀንም በስፋት እንደተነገረው የህዝብ መመላለሻዎች አገልግሎት መስጠት ጀምረዋል ትምህርት ቤቶች ተከፍተዋል ከሞላ ጎደል ህይወት ወደ ቀድሞ ሁኔታ ለመመለስ ተሞክሯል ስጋቱ ግን አሁንም አለ ጥበቃው እንደሚቀጥል ነው የተነገረው በአንዳንዶች የጸረ ሽብር ጥናት አዋቂዎች አምስት ሺህ ያህል አውሮፓውያን እነኝህን አጥፍቶ ጠፊዎች የተቀላቀሉ መሆናቸውን አምስት መቶ አስራ ስድስት የቤልጅየም ዜግነት ያላቸው እንዲሁ በሶሪያ የሚንቀሳቀሱትን እስላማዊ ቡድን አጥፍቶ ጠፊዎች መቀላቀላቸው ስጋቱን ከፍ ያደረገው ይመስላል። አንድ መቶ ሀያሉ ተመልሰዋል የሚልም ዘገባ አለና በተለይ ፓሪስ ላይ የደረሰውን ጨምሮ ለዚህ ጥቃት ስጋት ያሳደሩት የቤልጅየም ዜግነት ያላቸው በቤልጅየም የተለያዩ አካባቢዎች የሚኖሩ መሆናቸው ነውና ከዛ አንጻር ስጋቱ አሁንስ ህዝቡ ዘንድ ምን ያህል ቀንሰዋል ባንተ ትዝብት? በእርግጥ እንዳልከው አንዱ በተለይ በመንግስት ደረጃ ጥንቃቄ እንዲደረግና በመገናኛ ብዙኃንም ብራስልስን የሽብር ስጋት እንዲጫናት የሆነበት ምክንያት ቤልጅየም ወደ ሶሪያ ከሄዱ አክራሪ ወጣቶች ብዛት በፐርሰንት ሲታይ ነው አንደኛ ነች ቤልጅየም አስር ሚሊዮን ህዝብ ነው ያላት ከዛ ውስጥ እንዳልከው ወደ አምስት መቶ እንዲጠጉ ይችላሉ የሚሆኑ ሰዎች ወደ ሶሪያ ሄደዋልና በፐርሰንት ቤልጅየም አንደኛ ነው ሁለተኛ ነገር አሁን ባለፈው እንደተገለጸው ፓሪስ ጥቃት ከፈጸሙት ውስጥ በርከት ያሉት የዚህ የብራስልስ ነዋሪዎች ናቸው ስለዚህ በዚህ መልኩ እዚህ አካባቢ የዚህ የመዋቅር አለ የሚል ስጋት ስላለ የተወሰነ መረጃም ስለመጣ ስጋቱ ከዛ አንጻር ነው ስለዚህ አሁንም ቢሆን ሽብር ምን ጊዜም ሊከሰት እንደሚችል በእውነት በሰው አይምሮ ውስጥ አለ። ምክንያቱም በተደረጉት ዘመቻዎች አሁን ባለው ሁኔታ ሽብርን ሊያስወግድ በሚችል መልኩ ስራ እየተሰራ እንዳልሆነ ወይም ደግሞ እየተደረገ ያለው የአይሲስን በለው ወይም አልካይዳ እነዚህን አሸባሪዎችን የማስወገዱ ሂደት ውጤታማ ሆኖ አስተማማኝ ሰላም ለማስፈን ያለው ተስፋ በሰው ዘንድ መቶ በመቶ አስተማማኝ አይደለም። ስለዚህ ምንጊዜም ቢሆን ከሽብሩ ጋር አብሮ የመኖር ሁኔታ ያለ ይመስላል። ፍርሃት ላይ አይደለም ያለው ግን ይህ ጥቃት ሊመጣ ይችላል የሚል ኤኒ ታይም የትም ቦታ በማንም ላይ ሊደርስ የሚችል እንደሆነ ተቆጥሮ አብሮ የመኖር ልምምድ እያደረገ ያለ ነው የሚመስለው እና ስለዚህ ስጋቱ አለ ግን ፍርሃት አለ ማለት ግን ያስቸግራል። ሰው ከፍርሃቱ ጋር ህይወቱን የመኖር ፍላጎት ነው ያለው። በዛ መልኩ ነው ያለው የሽብር ስጋትን መለማመድ ብልሃል። ምናልባትም አዲሱ የኑሮ ዘይቤ ወደዚያ የሚያመራ ይመስላል። ዩናይት ስቴትስን ጨምሮ በየአካባቢው ጥበቃ የሚያስፈልግባቸውን ሁኔታዎች የማጠናከሩ ፣ በዓላት ሰሞን ነው ጥንቃቄ ማድረጉ እንደቀጠለ ነው። አቶ ገበያው ንጉሴ፣ በብራስልስ የጀርመን ራዲዮ ዘጋቢ፣ ከተሞቻችሁ ያለህበት አካባቢ የሚለዋወጡ ሁኔታዎችን በተመለከተ መልሰን እንደምናገኝህና ተዝብትህን እንደምታካፍለን ተስፋ አደርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ስጥልኝ። እኔም አመሰግናለሁ አሉላ፣ እግዜር ስጥልኝ። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዩ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ ሶስት ሰዓት ባጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን እስከናገኛችሁ በቀጠሮ የምሽቱ አስተናጋጆችሁ አሉላ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሀንዲሱ ጋር በመሆን በዚሁ እሰናበታለሁ። መልካም ምሽት።